የኦሮሞ ነጻነት ግንባር ኦኔግ በሰሞነኛው የኦሮሞ ብሔረሰብ ልዩ ዞን እና ሰሜን ሸዋ አዋሳኝ ግጭቱ ላይ ባወጣው መግለጫ እንዳመለከተው በጅሌ ዱሙጋ ተከስቶ የተስፋፋው የቅዳሜ ከሰዓት ግጭት መነሻው የመንግስት ታጣቂዎች ሰላማዊ ያለው አርሶ አደሮች ላይ ተኩስ መክፈት ነው ይላል። ከክልሉ መንግስት እውቅና ውጪ በወሎ የተደረገ አንዳችም ነገር የለም ያለው የኦኔግ መግለጫ በህብረተሰቡ ላይ በታጣቂዎች የተቀናጀ ጥቃት ተደጋግሞ ይደረጋል በማለትም ትችቱን ሰንዝሯል። የፓርቲው ቃል አቀባይ አቶ ለሚገመቹ በተለይም ለዶቼ ቬለ በሰጡት ተጨማሪ Prima abraria. ላይ ዘርፈ ብዙ ጥቃቶች ይሰነዘራሩ በየጊዜ የህይወት የሀብትና ንብረት ውድመት ያጋጥበታል። አሁንም እየተካሄደ ያለ ጦርነቱ ኦሮሚያ ላይ የታወጀ አንደኛው ገጽ ሆኖ ነው እያየን ያለ ነው። ባጣራ ናቸው ቦታዎች ድሌድሞ ጋር የተነሳ አሁን ዞኑ ላይ ያለ እንዳለ ሙሉ በሙሉ በሚያስብል ደረጃ ዛሬ አምስተኛ ቀኑ ነው። እንግዲህ ቃጠሎዎች እያየን ያለ ነው እና ያገኘኑ መረጃዎቹ እየደረሱን ያለ እና ይህንን ደግሞ ውስጥ ለውስጥ በመንግስት አጋርነት እየተካሄደ እንዳለ የሚያሳዩት መረጃዎች እየደረሱን ያለበት ሁኔታ ነው ያለ ኦኔግ ይህን ይበል እንጂ፣ ስለ ግጭቱ መነሻ፣ ስለደረሰው ጉዳት መጠንና ተጠያቂ ስለሚባሉ ወገኖች የሚሰጡ አስተያየቶች የተለያዩ ናቸው። ለአብነትም መቀመጫውን ዩናይትድ ስቴትስ ያደረገው የሰሜን አሜሪካ የአማራ ማህበር ድንገት ተከፈተ ያለውን የቅዳሜ ከሰዓቱ ጥቃት በኦሮሞ ነጻነት ጦር ተከፍተው ከመቶ በላይ የአማራ ልዩ ኃይል ባልደረቦች በዚሁ ሰበብ ለመገደላቸው መረጃ አለኝ ይላል። የኦኔግ ባለስልጣናቱ ለሚገመችው ግን ይህን በሐሰትነት ጠቅስ ለብሰው ለግጭቱ መነሻው የመንግስት ጸጥታ ኃይሎች ንጹሐን ላይ ያነጣጠረ ጥቃት መውሰዳቸው ነው ብለዋል። ሲጀመር አንድ ሸማቂ ኃይል ቤት አፈርቶ ሀብት ንብረት ያለው አይደለም። ሲቪሊያን ላይ ያነጣጠረ ነው አሁን እየተካሄደ ያለ ይሄ የኦሮሞን ቤት ለይቶ የሚያቃጥል ከዚህ በፊትም በፓርላማ ተወካይ የሆኑት የዳቦ ስም ለጥፎልን እኛን እየጨረሱ ያሉት የአማራ ታጣቂ እንደሆነው ሲገልጹት ነበረ። ዛሬም ያው ነው። ራሱን ቀይሮ የመጣ እንጂ ሸማቂ ኃይል የማጥፋት የሚለው መጋረጃው ነው እንደው እንደምናውቀው በወሎም ያለው በወለጋም በተለይም ደግሞ አማራ አጎራባች አካባቢዎች ያለው የብሔር ግጭቱ በተለይም በዚህ በአንድ ዓመት ውስጥ ከፍ ያለበትና ስጋትም ያጫረግ ነገር ነው። እንደው ይሄ ምን አይነት ዘላቂ መፍትሄ ይሻል ይላሉ እርስዎ? እንደ ፖለቲካ ፓርቲዎ ከመንግስትም ካሉ ተቀናቃኝ የፖለቲካ ድርጅቶችም እንዴት ያለ የህዝብ ማቀራረብ ስራ መሰራት አለበት ይላሉ? የጦርነት እና የዘር ማጽዳት ጉሰማቸው እያደረጉ ያሉ ፖለቲከኞች ቆም ብሎ እንዲያስቡበትና ህዝብ እንደ ህዝብ ቀጣይ ነዋሪ ነው ፖለቲከኞቹ ሆም ብሎ ማሰብ አለባቸው እንለዋለን ። እኛ እንደ ኦሮሞ ነጻነት ግንባር ዜጎች እኩል ይታያሉ፣ እኩል ይዳኛሉ፣ እኩል የፈለጉትን አካል መርጦ የመኖር መብታቸው ነው ብለን በመሪ ደረጃም የድርጅታችን መንፈስቶም ውስጥ ያለበት ሁኔታ ነው። ህዝብ እንደ ህዝብ አሁንም፣ ነገም፣ ወደፊትም የሚኖር ነው። ፖለቲከኞቹ ከፖለቲካ ንግዳቸውን ማቆም አለባቸው። ፖለቲካዊ መፍትሄ፣ ፖለቲካዊ ውይይት እንዲካሄድበት ጥሪ ስናደርግ ነው የነበረ። የኦሮሞ ነጻነት ግንባር ሁሌም የሚለው የዜጎቹ ደህንነት ፖለቲካዊ ሰብአዊ መፍትሄ ነው የሚያስፈልገው። ይህ ነው ምንለው። የአማራ ክልላዊ መንግስት ይህንኑን ለሰሞነኛው ግጭት ምክንያት ያለውን የጥር 13 ቀን 2015 ዓ ምት የቅዳሜ ከሰዓቱን ጥቃት በስም ያልጠቀሳቸው ጸረ ሰላም ኃይሎች ያላቸው በኤፍራታና ግድም ወረዳ ጀውሃ ቀበሌ በሚገኘው የአማራ ልዩ ኃይል ፖሊስና በፌዴራል ፖሊስ አባላቶች ላይ የተፈጸመው ጥቃት ነው በማለት ገልጾታል። ክልሉ በመግለጫው እነዚህ ታጣቂዎች የሰሜን ሸዋ ዞን እና የኦሮሞ ብሔረሰብ አስተዳደር ዞን አዋሳኝ ወረዳዎች በሚገኙ ቀበሌዎች ላይ ንጹሀን ላይ አነጣ ተቀጣጥረው ጥቃት በመፈጸም በሰው ህይወትና ንብረት ላይ ከፍተኛ ጉዳት ማድረሳቸውንም አመልክቷል። ክልሉ በመግለጫው አክሎም በተለይም በኤፍራታ ግድም፣ አጣዬ፣ ሰንበቴ፣ ጀውሃ እና በሸዋሮቢት ከተማ አቅራቢያ በሚገኙ ቀበሌዎች ጥቃቶቹ የብሄር መልክ ያለው እንዲመስል ጥረት ተደርጓል በማለት ህጋዊ የተጠናና የማያዳግም እርምጃ በመውሰድ መንግስት በህግ የተጣለበትን ግዴታውን ይወጣልም ብሏል። ለዶቼ ቬሌ ዘገባ ስዩም ጌቱ ነኝ፣ ከአዲስ አበባ።